ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ያስጥልን። እንደምናምሽታችኋል። የተከበራችሁ አድማጮች፣ የዕለተ ዓርብ ፕሮግራማችንን ይዘንላችሁ ቀርበናል። ከአሉላ ከበደ ጋር አብረን እናስተናግዳለን። ቆንጅ ይታየነኝ የተለያዩ ወቅታዊ ዘገባዎችና በኋለኛው አጋማሽም እንዲሁ ውይይቶችን ይዘን ከእናንተ ጋር እስከ አራት ሰዓት እናመሻለን። ፕሮግራሙን የሚመራልን ንጉሱ ታምሬ ነው። የምናስቀድመው የዓለም ዜናዎችን ይሆናል። አሁን ወደ ሰዓቱ የዓለም ዜና አንቀል እንሄዳለን። ኢትዮጵያ ውስጥ የተገኘው ወደ አራት ሚሊዮን ዓመት የሚጠጋ እድሜ ያለው የሰው መሰልና የጦጣ መሰል ድብልቅ የሆኑ መገለጫዎች ያሉት ቅሪታ አካል የዛሬ አርባ አምስት ዓመት አፋር ውስጥ የተገኘችው የሉሲ ወይም የአውስትራሎፒቴከስ ቀጥተኛ ቅድመ ትውልድ ሊሆን እንደሚችል ተገልጿል። ይህ የ ሶስት ነጥብ ስምንት ሚሊዮን አመት ዕድሜ ያለው ቅሪተ አካል የ አራት ነጥብ ሁለት ሚሊዮን ዓመት ዕድሜ ያስቆጠረውንና ከሰው ዝርያ ጋር ግንኙነት አለው የሚባለውን የቀደመውን አውስትራሎፒተከስ ይቅርታ ከተሳሳትኩ አነባበቡን አናሜንሴስ በተሻለ ሁኔታ ለማጥናትና ለመረዳት እድል የሚከፍት መሆኑን በሳይንቲስቶቹ ተነግሯል። አጥኚዎቹ የቅሪተ አካል ባለሙያዎች ኤምአርዲ ብለው የጠሩት የአሁኑ ግኝት የወጣው ቀድሞ የሉሲ አጽሞች ከተገኙበት የአፋር አካባቢ 55 ኪሎ ሜትር ርቀት ላይ የተገኘው የዛሬ ሶስት አመት አካባቢ እንደሆነ ነው የተገለጸው። ሉሲና የአሁኑ አሁን የተገኘው ኤምአርዲ የሰው ልጅ አመጣጥን ለመተርተር ለሚደረገው ጥረት የጎላ ብርሃን እንደሚሰጡ ተነግሮላቸዋል ጥናቱ የተመራው የክሊቭላንዱ የተፈጥሮ ታሪክ ቤተ መዘክር ባልደረባ በሆኑት ቅሪተ አካል ተመራማሪ በዶክተር ዮሐንስ ኃይለሥላሴ እንደሆነ ተገልጿል ዩጋንዳ ውስጥ የተካሄደ አንድ አዲስ ጥናት እንደሚያመለክተው እንደ አውሮፓውያን የዘመን አቆጣጠር በ2021 ዓ በሚካሄደው ምርጫ ሰሞን ሁከት ይቀሰቀሳል ብለው እንደሚሰጉ በምርጫው ዝግጅትና በአገሪቱ ፖለቲካ ውስጥ የሚሳተፉ ይናገራሉ። ሁከት ሊፈጠር እንደሚችል አስቀድመው ጠቋሚ ምልክቶችንና ሁከት ማርገቢያ ወይም መቆጣጠሪያ መንገዶችን የመረመረውን ጥናት ያካሄደው የዲሞክራሲ ተሳትፎ እንቅስቃሴ የተባለ የሲቪል ማህበረሰብ ድርጅት ነው። በዘንድሮ የአውሮፓውያን 2019 ዓ ም ከመጋቢት ወር አንስቶ እስከ ሐምሌ ወር ድረስ በአስራ ሶስት ወረዳዎች ያካሄደው ጥናት በመጪው አገር አቀፍ ምርጫ ብጥብጥ እንዳይፈጠር መንግስት የምርጫ አፈጻጸም ለውጦችን ማካሄድ እንዳለበትም አመላክቷል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ነው። በመላዋ ዩናይትድ ስቴትስ በሚገኙ አዋቂዎች የሆኑ ፍልሰተኞች ተይዘው በሚቆዩባቸው ማዕከሎች ውስጥ በእንግሊዝኛ ስሙ መምፕስ በሚባለው ቫይረስ ወደ ዘጠኝ መቶ የሚሆኑ ሰዎች መጠቃታቸው ተረጋግጧል። ትኩሳት፣ የእጢዎች እብጠት፣ ራስ ምታትና ሲከፋም ጆሮዎችን ተተናክሎ መስማት የሚከለክልና ለማጅራት ገትር ተላላፊ በሽታ የሚያጋልጥ እንደሆነ ነው የተነገረው። በ19 የዩናይትድ ስቴትስ ክፍለ ግዛቶች ባሉት 57 የእስር ማዕከሎች የተዛመተው ይህ ቫይረስ 898 ሰዎችን እንደያዘ ነው የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ያስታወቀው። 33 የማዕከሎች ሰራተኞችም ታመዋል። ይህ ቫይረስ መከላከያ ክትባቶች የሚሰጡ በመሆኑ ዩናይትድ ስቴትስ ውስጥ እምብዛም አይከሰትም። ይሁን እንጂ ሰዎች ለተራዘመ ጊዜ ጠበብ ባለ ቦታ ተፋፍገው በሚኖሩበት ሁኔታ የመዛመት እድል እንደሚያገኝ ነው የተገለጸው። የዩናይትድ ስቴትስ የውቅያኖስ ማዕበል ተከታታይ ብሔራዊ ማዕከል ዛሬ እንዳስታወቀው ሄሪኬን ዶሪያን ተብሎ የተጠራው የውቅያኖስ ማዕበል ዛሬ ወደ ኋላ ላይ እየተጠናከረ እንደሚገሰግስ ነው የተገለጸው። ዛሬ ማዕከሉ ባወጣው መግለጫ ዶሪያን በሳምንቱ መጨረሻ ካሪቢያኗ ባሃማስን አልፎ የፍሎሪዳው ሰርጥ ሲደርስ እጅግ አደገኛ ማዕበል ሆኖ እንደሚቀጥል ነው ያስታወቀው። የባሃማስ መንግስት ለሰሜን ምዕራባዊው ክፍለ ግዛት ማስጠንቀቂያ ያወጣ ሲሆን የፍሎሪዳ አገረ ገዢ ሮን ደሳንትስም ለመላዋ ፍሎሪዳ አስቸኳይ ጊዜ አውጀዋል። ዶሪያን በአሁኑ ሰዓት በሰዓት 165 ኪሎ ሜትር ፍጥነት ይዞ እየነጎደ ነው። የፊታችን ሰኞ ማለዳ ቢያንስ በ209 ኪሎ ሜትር ፍጥነት ደቡብ ምስራቅ ፍሎሪዳ ሊመታ እንደሚችል ነው የተተነበየው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራል መንግስት ባለው አቅም ሁሉ በዚህ እየተቃረበ ባለው ዝናባማ ማዕከል ላይ ማትኮሩን ለማረጋገጥ ሲሉ በገለጹት ውሳኔያቸው ወደ ፖላንድ ሊያደርጉት የነበረውን ጉዞ ሰርዘዋል። እጅጉን አስፈላጊ ሆኖ ስላገኘሁት ነው ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፓኪስታን ጠቅላይ ሚኒስትር ከካሽሚር ሕዝብ ጋር ያለንን ድጋፍ ዛሬ በጎዳናና በመደብሮች፣ እንዲሁም በመስሪያ ቤቶች ደጃፍ ለሰላሳ ደቂቃ እየቆምን እንግለጽ ሲሉ ለአገሪቱ ሕዝብ ያሰሙት ጥሪ የቀዘቀዘ ምላሽ ማግኘቱ ተዘገበ። ምን ይፈይዳል ያሉ አሉ። ጠቅላይ ሚኒስትር ኢምራን ሃን ጥሪውን ያቀረቡት ህንድ የምታስተዳድረውን የካሽሚር ግዛት ራስ ገዝነቱን መግፈፏን ለመቃወም መሆኑም ታውቋል። ህንድ ከአካባቢው ህዝብ የበቀል እርምጃ እንዳይቀሰቀስ ለመጠንቀቅ ብዛት ያለው የጦር ሰራዊት አሰልፋለች። የሰዓት እላፊም አውጃለች። የቴሌፎን አገልግሎትና የቴሌቪዥን ስርጭት በማቋረጥ አካባቢው ከተቀረው ዓለም እንዲነጠልም አድርጋለች። አጨቃጫቂው ግዛት የኔ ነው የምትለው ፓኪስታን በአጻፋው የህንዱን የበላይ ኮሚሽነር አስወጥታለች። ከህንድ ጋር ያላትን የንግድና የትራንስፖርት መስመሮችም አቋርጣለች። የሆንግ ኮንግ ፖሊሶች ለነገ ቅዳሜ ከታቀደው ግዙፍ የተቃውሞ ሰልፍ ዋዜማ ሶስት አፍቃሪ ዲሞክራሲ ትግል አስተባባሪዎችን አስረዋል። የሰልፍ አስተባባሪዎች ከሚመለከተው ቦርድ ፈቃድ በመመልከታቸው አስቀድመውም ሰልፉን ሰርዘው ነበር። ዲሞሲስቶ የተባለው የፖለቲካ ፓርቲ መስራች ጃሽዋ ዎንግ ዛሬ በቁጥጥር ስር የዋሉ ሲሆን ያልተፈቀደ ሰልፍ እያደራጁ ነው በሚል ጥርጣሬ መያዛቸው ነው የተዘገበው። ሌላዋ የዚህ ፓርቲ አመራር አግነስ ቾም ከመኖሪያ ቤቷ እንደታሰረች ነው የተገለጸው። ሁለቱም ወጣቶች ናቸው። ፖሊሶች በአጠቃላይ ሰላማዊ የሆነው የተቃውሞ እንቅስቃሴ ባለፈው ሰኔ ወር ከጀመረ ወዲህ ዘጠኝ መቶ የሚሆኑ ተቃዋሚ ሰልፈኞችን እንዳሰሩ ይታወቃል። አድማጮች አድማጮች በመጨረሻም ዜና ስፖርት አስመራ ብርሃነ በርሄ። ዛሬ ሰኔ 21 2019 ሶስተኛና ወሳኝ ጨዋታውን ያደረገው የኢትዮጵያ ብሔራዊ ቡድን በሩዋንዳ ብሔራዊ ቡድን ሶስት ለባዶ በሆነ ውጤት በመሸነፉ ለግማሽ ፍጻሜ የማለፍ እድሉ ተቀጭተዋል። የኢትዮጵያ ብሔራዊ ቡድን ተጫዋቾች ተደጋጋሚ ሙከራዎችን ቢያደርጉም በአካላው ብቃት ማነስ ጎል ማስመዝገብ ባለመቻላቸው ለመሸነፍ ተገደዋል። በሌላ በኩል ታንዛኒያና ደቡብ ሱዳን ባደረጉት ጨዋታ ታንዛኒያ ደቡብ ሱዳንን አራት ለባዶ በሆነ ሰፊ ውጤት አሸንፏል። በምድብ ሁለት ከሚገኙ ብሔራዊ ቡድኖች ኡጋንዳ ና ሩዋንዳ ወደ ግማሽ ፍጻሜ የማለፍ ሰፊ እድል ያላቸው ብሔራዊ ቡድኖች ናቸው በወጣው የጨዋታ መርሃ ግብር ነገ ኤርትራ ከኬንያ ሶማሊያ ደግሞ ከደቡብ ሱዳን ጋር ይጫወታሉ ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃንን እናመሰግናለን ለሰዓቱ ያለን ዜና በዚሁ አበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጅት አየለ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሠረት ቀዳሚው የዕለቱ አቢይ ርዕስ ነው። ከዚያ በፊት ግን አንድ ዜና ይኖረናል ወደ ኮንጎ የሚወስድን ዜና ነው። የኮንጎ ዲሞክራሲያዊት ሪፑብሊክ ውስጥ የኢቦላ ወረርሽኝ አሳሳቢ ደረጃ ላይ መድረሱን የዓለም የጤና ድርጅት ደብልዮቹ አስታውቋል። ወረርሽኙ መከሰቱ ከታወቀ ከአንድ ዓመት በላይ ጊዜ ውስጥ 3 ሺህ አራት ሰዎች መያዛቸውን ነው ድርጅቱ ያረጋገጠው። ከእነዚህም ውስጥ 2 ሺህ 6ቱ ህይወታቸው አልፏል በዚሁ በሽታ ሊሳ ሽላይን ከጂኒቫ ያጠናቀረችው አጭር ዘገባ አለ ትዝታ በላቸው ታቀርባለች የአሁኑ የኢቦላ ተላላፊ እንደ አውሮፓ አቆጣጠር በ2014 ዓ ም በምዕራብ አፍሪቃ አገሮች 28000 ሰዎችን ይዞ የ11 ሺውን ህይወት ካረገፈው ሁለተኛው መሆኑ ነው። በአሁኑ ጊዜ የኢቦላ ወረርሽኝ በእርስ በርስ ግጭት በምትናወጠው በኮንጎ ዲሞክራሲያዊት ሪፐብሊክ ሰሜናዊ ክፍለ ሀገር ኪቩ የተወሰነ ነው። በአካባቢው የኢቦላ ተላላፊ ብዛት አሳሳቢ ደረጃ የደረሰና ባለፉት አስር ቀናት ግን ትልልፉ ጋብ ማለቱን የዓለም ጤና ድርጅት ገልጿል። በአንድ ሳምንት ውስጥ እስከ ሰማንያ ሰው በበሽታው ተላላፊ ቫይረስ እንደሚያዝ ተጠቅሷል። ባለፈው ረቡዕ ኡጋንዳ ውስጥ ቫይረሱ እንዳለባት የተረጋገጠው ኮንጓዊት፣ የዘጠኝ ዓመት ልጅ፣ ለምሳሌ በቫይረሱ ለመያዝ በኡጋንዳ ሁለተኛዋ ሰው መሆኗ ነው። ልጅቷ ሕክምና ፍለጋ ከእናቷ ጋር ከኮንጎ ወደ ኡጋንዳ እንደተጓዘች የዓለም ጤና ድርጅት ቃል አቀባይ ፈዲላ ቻቤስ ለአሜሪካ ድምፅ ገልጸዋል። ልጅቱ ኡጋንዳ ድንበር ላይ ስትደርስም የበሽታው ምልክቶች ይታዩባታል። ደም በአፏ ይወጣል፣ ኃይለኛ ትኩሳት ነበራት፣ ሰውነቷ በእከክ መሰል ነገር ተወሯል። በጣም ታማ ነበር። ልጅቱ በኢቦላ ሕክምና ማዕከል ውስጥ እንድታገግም የተደረገ ሲሆን በአሁኑ ሰዓት የሁለቱ አገሮች ባለስልጣናት እናትና ልጅ በጉዞአቸው የተገናኟቸውን ሰዎች ሁሉ ለመለየት ጥረት እያደረጉ ነው ነው ያሉት የጤና ሰራተኞች። በሽታውን ለመቋቋም ከቀድሞ ይልቅ የተሻለ መሳሪያ አላቸው። የዓለም ጤና ድርጅት እንደገለጸው በኮንጎ ዲሞክራሲያዊት ሪፐብሊክ እና አራት አጎራባች አገሮች ውስጥ ሁለት መቶ ሺህ ሰዎች የኢቦላ ክትባት ተሰጥቷቸዋል። በቴራፒውቲክ ትሪትመንት ማለትም በማገገሚያ ህክምናውም የብዙ ታማሚዎችን ሕይወት ማትረፍ ተችሏል። አድማጮች አሁን ወደ ዕለቱ አቢ ርዕስ ወደ ባህር ዳርም ይወስደናል። የአማራ ክልል ፕሬዚዳንት አቶ ተመስገን ጥሩነህን ጨምሮ የክልሉ ከፍተኛ አመራሮች ከክልሉ ባለ ሀብቶች ጋር በዛሬ ዕለት ውይይት አድርገዋል። በአሁኑ ሰዓትም ውይይቱ እየተካሄደ ነው። ዘጋቢያችን አስቴር ምስጋናው ከስፍራው ትገኛለች። አስቴር እንደምን አመሸሽ? እንደምን አመሽህ አሉላ፣ ቀደም ብዬ በመግቢያው እንደ ጠቆምኩት ውይይቱ በአሁኑ ሰዓት እየተካሄደ ነው። እስኪ እስካሁን በታዘብሺው የውይይቱን ፍሬ ነገር ባጭሩ አስጨብጨን። አመሰግናለሁ አሉላ። እንግዲህ በአሁኑ ሰዓት በባህር ዳር ከተማ አቶ ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳደሪን ጨምሮ የተለያዩ ከፍተኛ አመራሮች ከክልሉ ተወላጆች ባለ ሀብቶች ጋር ውይይት እያደረጉ ነው። የውይይቱ አጀንዳ ደግሞ በአማራ ክልል በርካታ የዳስ ትምህርት ቤቶች አሉት በቅርቡ ሀይሌ ገብረስላሴ በዋግ ምራሮን የዳስ ትምህርት ቤቶችን በህንጻ የቀየረበት ሁኔታ ነው ያለና ይህን ተከትሎ የአካባቢው ተወላጅ ባለሀብቶችስ ድርሻችሁ ምንድን ነው በሚል ርዕስ እየተወያዩ ነው ያሉበት። ያቶ ተመስገንም ድምጽ እንስማል። ባለሀብቶችን የጠራንበት ሁለተኛው ዋናው ምክንያት ቅድም ያልኩት ሆኑ፣ አንዳንዶች ደግሞ በተለይ ባለፈው አትሌት ሀይሌ ገብረስላሴ ዋግምራ ብሔረሰብ ዞን ላይ አንድ ከዳስ ትምህርት ቤት ወደ ክላስ ለማሸጋገር በሚል የሰራው ትምህርት ቤት አለና እሱ በሚመረቅበት ሰዓት አንዳንድ ባለሀብቶች የደውለው እኛስ ለምን አንሰራም፣ ለምንድነው ያልነገርከን የሚል እንትን ብለዋልና ሶስት ከሰሜን ጎንደር ወረዳዎች፣ ሶስት ከዋግምራ ብሔረሰብ ዞን ወረዳዎች የተለዩ አሉ። ስድስት ወረዳዎች ማለት ነው። እነሱ ላይ ደግሞ እንግዲህ ሁለተኛውን መራህ ደግሞ የምናደርገው ያው በእናንተ ድጋፍ በእናንተ ትብብር በእናንተ ምርጫ ማለት አንድ ሆኖ መስራት ይቻላል። ሁለት ሆኖ፣ ሶስት ሆኖ፣ አራት ሆኖ፣ አስር ሆኖ ችግር የለውም። እና እናንተን እንደ ሞዴል ወስደን ሌላውን ሰው ያንን ሲያይ እነዚህን ድጋፎች አጠናክሮ እንዲቀጥል ለማድረግ ነው። ይህ አሌላ አቶ ከተናገሩት ስልት ወስደ አድምጠናል። አሁንም ውይይቱ እንደቀጠለ ነው። መልካም አስቴር፣ ቀደም ብለሽ የክልሉን ርዕሰ መስተዳድር ድምፅ አሰምተሽናል። በባለ ሀብቶች ውስጥ በኩል እስካሁን በተካሄደው ውይይት ባለ ሀብቶች የሰጡት ምላሽ አለ? አዎ እንግዲህ አቶ በላይነህ ክንዴ የሚባሉ የክልሉ ተወላጅ ታዋቂ ባለ ሀብት አሉ። አማራ ክልል በደሴ የሚማሩ ተማሪዎችን ልንታደግ ይገባል። ከዚህ በፊት ተጀምሮ ነበር፣ ግን ተጠናክሮ አልሄድም። ከዚህ በኋላ መጠናከር አለበት። እኔ በበኩልም ቀዳሚ ሰው ነኝ። የዳስ ትምህርት ቤቶችን ለመቀየር ብለው ቃሌ ገብተዋል። እስኪ አሉ ላይ የሳቸውንም የተናገሩትን እንስማ። ኃላፊነት አለብን ይህንን ለመለወጥ መስራት አለብን። በጋራ ሁነን እንሰራለን። ከዚህ በፊትም አንዳንድ ሙከራዎች አሉ። በተደራጀ መልኩ እንደዚህ ግን ተጠርተን አልሰራንም። የሞከርናቸው ሙከራዎች አሉ። እኔ ራሴን በወስድ በዋግምራ አንድ ትምህርት ቤት የተመጻፍት ነው። ምንድን ነው? ወደ አንድ ሚሊዮን ብር አዋጣን ነበር። ምን እንደደረሰ አናውቀውም። ሀብቱ ይህ ሁሉም ሰው ወደ መሬት እንዲያዋርደው የራሱ የፈለገውን እንዲሰራ መደረጉ ጥሩ ሆኖ፣ ይሄንን አላማ ግን የምንደግፈው መሆኑን እና እኛ ማግኘታችን ከህብረተሰባችን ጋር መሆኑን አውቀን መስራት አለብን። እኔ በበኩሌ ለዚህ አላማ በሚፈለገው መጠን በስንት ጊዜ ውስጥ እንደሆነ ከጊዜው ጋር አይተን ስንቱን ትምህርት ቤት ልናግዝ እንደምንችል ከተቀመጠ በኋላ አንድ ትምህርት ቤት ለመስራት ዝግጁ ነኝ፣ አሁን በቅርብ ጊዜ። ከዛ በኋላ ደግሞ ረጅም ጊዜ ከተሰጠ እንደዚሁ በየአመቱ ተማሪዎቻችንን ትምህርት ላይ የተሰራ ስራ ጣዩ አገር እንዲቀጥል ማድረግ ነውና ቃል እንገባለን። መልካም አስቴር፣ የባለ ሀብቶቹንም ምላሽ የአንዱን አሰምተሽናል። እንዳልሽው ውይይቱ እየቀጠለ ነውና ውይይቱ ከተጠናቀቀ በኋላ ያሉትን ሁኔታዎች ይዘሽ ትመለሻለሽ። ለአሁኑ እናመሰግናለን። ወደ ውይይቱ መመለስ ትችያለሽ አስቴር። እግዚአብሔር ይስጥልኝ። እሺ አመሰግናለሁ አሉላ። እንግዲህ ለባለ ሀብቶች በአሁኑ ሰዓት ቃል እየገቡ ነው ያሉ፣ ቀደም ብለህ እንደገለጸው እንግዲህ ከተማውን ሰፊ ዘገባ ይኖረኝ። መልካም አስቴር ምስጋናውን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ የአፍሪካን ወጣት የስራ ፈጣሪዎችንና ባለሀብቶችን ያገናኛል የተባለ የአፍሪካ የፈጠራ ሳምንት መድረክ ይፋ ተደርጓል። የአብዛኛውን ሕዝብ ቁጥር የሚሸፍነው ወጣት የኅብረተሰብ ክፍል አመርቂ የኢንቨስትመንት ስራ እንዲከናወን የቀድሞ የኢትዮጵያ ጠቅላይ ሚኒስትር አሳስበዋል። ከአምስት ዓመታት በኋላ 17 ሚሊዮን የስራ ዕድል ለመፍጠር የሚያስችል አቅም እየተገነባ እንደሆነም አንድ ከፍተኛ የመንግስት ባለስልጣን መናገራቸውን ጠቅሶ የአዲስ አበባ ዘጋቢያችን መለስካቸው አምሃ ተከታዩን አጠናቅረዋል። አይቢኤ ኢትዮጵያ በተሰኘ ድርጅት አማካኝነት ይፋ የተደረገው የአፍሪካ የፈጠራ ሳምንት ለአፍሪካውያን የሥራ ፈጣሪዎች የቴክኖሎጂ አመንጮችና የመዋዕለ ንዋይ አፍሳሾች መገናኛ መድረክ እንደሚሆን አዘጋጆቹ ይናገራሉ። በተለይም በአፍሪካ ውስጥ ጎልቶ የሚታየውን በቴክኖሎጂ አመንጮች በሥራ ፈጣሪዎችና በባለ ሀብቶች መካከል የሚታየውን ክፍተት ለማገናኘት ዋና መሳሪያ እንደሚሆንም ያወሳሉ። የአይቢኤ የበላይ ጠባቂ የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ስለ መድረኩ ይህን ብለው ነበረ አይቢኤ ኢትዮጵያ ሴንተር ፎር ኢኖቬሽን ስትራይቭስ ቱ ክሬት አይቢኤ ኢትዮጵያ የፈጠራ ማዕከል የወደፊቷን አፍሪካ የፈጠራ አዲስ ሐሳብና አሰራራ ምንጭ መሪዎችን ለማፍራት ከፍተኛ ጥረት እያደረገ ነው። ለዚህም ነው በዓይነቱ የመጀመሪያ የሆነውን የአፍሪካ የፈጠራ ሳምንት ያዘጋጀው። በመድረኩም ከመላ አፍሪካ፣ ከኖርዌይና በአብዛኛው በቅርቡ ወደ ብልጽግና የወጡ ከሚባሉ ሀገሮች የሚመጡ ወጣቶችን ያገናኛል። በዚህ ጠቃሚ መድረክ አማካይነት በባለ ሀብቶችና በሥራ ፈጣሪዎች መካከል ያለውን ክፍተት ለመሙላት አስተዋጽኦ እናደርጋለን የሚል ተስፋ አለን። ይህን በማድረግም የኅብረተሰብን ትላልቅ ችግሮች አዳዲስ ቴክኖሎጂዎችን በመጠቀም ለመፍታት የሚያስችሉ የፈጠራ ሥራዎችን እናበረታታለን። በዓለም ድሃ ወይንም ታዳጊ በሚባሉ አገሮች ሁሉ የህዝብ ቁጥር በከፍተኛ መጠን ያድጋል። በሌላ በኩል ደግሞ አማካዩ የዕድሜ ጣራ ከበለጸጉ ሀገሮች አኳያ ሲታይ አጭር ነው። በዚህና በሌሎችም ተያያዥ ምክንያቶች ታዳጊ ምጣኔ ሀብታላቸው በሚባሉት አገሮች የወጣቱ ቁጥር ከየትኛውም የህብረተሰቡ ክፍል ከፍ ብሎ ይገኛል ሲሉ በተለያዩ ማኅበራዊ ጥናትና ምርምር ዘርፎች የተሰማሩ ሊቃውንት ያረጋግጣሉ። በተለይም የምጣኔ ሀብት ሳይንስ ተመራማሪዎች ወጣቱ የህብረተሰብ ክፍል በሥራ እጦት በእጅጉ የሚጎዳ መሆኑና ይህም በተራው ህብረተሰብን ለከፍተኛ ቀውስ እንደሚዳርግ ያስረዳሉ። የአፍሪካ የፈጠራ ሳምንት 2019 ትናንት ይፋ በተደረገበት ወቅት የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ይህን እውነታ በሌላ መልኩ አቅርበውታል። አፍሪካ ኢዝ አ ቨሪ ያንግ ኮንቲነንት ዌር 60 ኦፍ ዘ አፍሪካ ከመላ ህዝቧ 60 ከመቶ ወጣት በተለይ ዕድሜያቸው ከአምስት ዓመት በታች የሆነ በጣም ወጣት አህጉር ናት። በአማካይ በወጣትነት ዕድሜ ውስጥ ከሚፈረጁ የዓለም ሀገሮች የመጀመሪያዎቹ ዐሥር አገሮች የሚገኙትም አፍሪካ ውስጥ ነው። ይህን እውነታ ተገንዝበን በወጣቱ ላይ ሀብት ማፍሰስ ካልጀመርን ይህ አሕዛዊ መረጃ ትልቅ ሸክም ሆኖ በከንቱን ዲባክን እንተወዋለን። በማኅበረሰባችን በፈጠራ ሥራቸው የዕለት ተዕለት ኑሯችንን በአዎንታዊ መንገድ የለወጡ ወጣቶች እንዳሉን እናውቃለን። አሁንም ግን እነዚህን አዳዲስ የፈጠራ ሥራዎች ባለ ሀብቶች ሊያግዙ የሚችሉባቸው ብዙ ዕድሎች እንዳሉ መገንዘብ በጣም አስፈላጊ ነው። በዚህ መድረክ የተገኙት የኢትዮጵያው የኢኖቬሽንና ቴክኖሎጂ ሚኒስቴር ሚኒስትር ዴታ አህመድን መሐመድ በዚህ ረገድ የሥራ ድልን ለመፍጠርና በትልቅ ቁጥር ለማባዛት ፈጠራና ቴክኖሎጂ ማመንጨትን ማበረታታትና ማደራጀት ቁልፍ ጉዳይ እንደሆነ ገልጸዋል። እነዚህ መስኮች በበለጸጉ መጠንና ከንግድ ሥራ ጋር በይበልጥ በተቆራኙ ልክ ማኅበራዊና ምጣኔ ሀብታዊ ለውጥን እውን ለማድረግ መሠረታዊ ድርሻ እንደሚኖራቸውም አመልክተዋል። የሥራ ፈጠራን በተመለከተም መንግሥት አለው ያሉትን ስልታዊ ዕቅድ አስረድተዋል። የኢትዮጵያ መንግሥት የሥራ ዕድል ፈጠራ ኮሚሽን የሚባል ተቋም መስርቶ የተለያዩ ስትራቴጂዎች ላይ እየሰራ ይገኛል። ከአንዱ ስትራቴጂዎቹም በ2012 ኢትዮጵያ አቆጣጠር ሶስት ሚሊዮን የሚጠጉ ስራ እድሎችን መፍጠር በ2017 ደግሞ 17 ሚሊዮን የስራ እድሎችን መፍጠርና በ2022 ደግሞ 20 ሚሊዮን የስራ እድል መፍጠር የሚያስችል አቅም መገንባት ነው። ይህን ለማድረግ ብዙ ስራዎችን ይጠይቃል። ስለዚህ እነዚህ የቴክኖሎጂ ኢንተርፕሪነርሽፖች ትልቅ ሀብት እንደሚያመጡ ስለሚታመንበት ለሀገርም የሚኖረው የጂዲፒ ኮንትሪቢሽን ከፍተኛ ስለሚሆን እዛ ላይ የተለያዩ ስራዎችን እየሰራ ይገኛል። የአፍሪካ የፈጠራ ሳምንት ለሚኒስቴር መስሪያ ቤቱ የሚሰጠው ትርጉም ምን እንደሆነም ሚኒስትር ዴታው አብራርተዋል። የአፍሪካ ኢኖቬሽን ሳምንት የምናየው ይሄንን ክፍተት በተለይም ደግሞ ባለሀብቶችን ከቴክኖሎጂ ፈጣሪዎች ጋር ፖሊሲ ሜከሮችን ከቴክኖሎጂ ፈጣሪዎችና ከባለሀብቶች ጋር ሊያገናኝ የሚያስችል ይሄንን እድል ለመጠቀም የተለያዩ የቴክኖሎጂ ፈጣሪዎች ወይም ወጣቶች ባለሀብቶች ከመላው የአፍሪካ አህጉር እንዲገኙ ማስቻል በጣም አስፈላጊ ነው ማለት ነው። የኢትዮጵያ መንግስት ወክሎ የኢኖቬሽንና ቴክኖሎጂ ሚኒስትርም ለዛ ነው ከአይቢኤ ጋር በጋራ ፓርትነር አድርጎ የዚህ አይነት ፕላትፎርምን ላውንች ማድረግ ያስፈልገው ማለት ነው። በአዲስ አበባ ከተማ ለአንድ ሳምንት ማለትም ከጥቅምት 18 እስከ 23 2013 ዓ ም በሚካሄደው በአፍሪካ የፈጠራ ሳምንት 2019 መድረክ ላይ ከአፍሪካ አህጉርና ከመላው ዓለም የሚመጡ ጀማሪ የሥራ ፈጣሪዎች፣ የቴክኖሎጂ አመንጪዎች፣ ፖሊሲ ቀራጺዎች፣ ከፍተኛ ባለኢንዱስትሪዎችና ተመራማሪዎች እንደሚገኙ ይጠበቃል። የአፍሪካ የፈጠራ ሳምንት ከአይ ቢኤ ኢትዮጵያ ጋር በጋራ ያዘጋጁት የኢትዮጵያ የኢኖቬሽንና ቴክኖሎጂ ሚኒስቴር፣ አፍሪካ ሕብረት፣ ኦስሎ ኢንተርናሽናል ሀብ፣ እንዲሁም በኢትዮጵያ የኖርዌይ ኤምባሲ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። ቀጣዩ ዘገባም አዲስ አበባ ያቆየናል። አፍሪካ ካንሰርን በጋራ ለመከላከል የሚያስችላት መመሪያ እየተዘጋጀ ነው። መመሪያዎቹ የሕክምና ሂደቱን ከማዘመን በተጨማሪ እንደ አፍሪካ የሕክምና ባለሙያዎችን በጋራ መጠቀም የሚያስችል ነው ተብሏል። ስድስተኛው የአፍሪካ የካንሰር ጥምረት ጉባኤ በአዲስ አበባ ውይይት ማድረጉን ጠቅሶ ሙክታር ጀማል ተከታዩን ልኳል። ከሶስት አመት በፊት በቀድሞ የናይጄሪያ ጤና ሚኒስቴር ፕሮፌሰር አይዛክ አድዋሌ የተቋቋመው የአፍሪካ ካንሰር ጥምረት በተለይ ከሳህል በታች ለሚገኙ የአፍሪካ ሀገራት የሚሰጠው የካንሰር ሕክምና ለማሻሻል አለሙ መቋቋሙን ነው የተነገረው። የአፍሪካ ካንሰር ጥምረት በአህጉሪቱ የካንሰር ሕክምና አሰጣጥ ወጥ እንዲሆን ለማስቻል መመሪያዎችን በማዘጋጀት ላይ ትኩረት አድርጎ እየሠራ መሆኑን የጥምረቱ መሥራች ፕሮፌሰር አይዛክ አድዋሌ ተናግረዋል። የአፍሪካ ካንሰር ጥምረት ሰዎች ተጋግዘው በካንሰር ላይ የሚሰሩበት ድርጅት ነው። ሰባ አምስት የጥናት ማዕከሎች አሉን። የካንሰር ሕክምና ሂደትን በተመለከተ አሜሪካ ውስጥ ያሉ መመሪያዎችን እንደ ምሳሌ ወስደን እየሠራን እንገኛለን። ትላልቅ ሥራዎችን በመሥራት በዓለም እየታወቀን እንገኛለን። የአፍሪካ ካንሰር ጥምረትና የአፍሪካ ካንሰር መቆጣጠሪያ በጋራ የምንሠራው ሥራ አለን። በተለይ ከሳህል በታች ለሚገኙ የአፍሪካ አገራት ብዙ ነገሮች በጋራ ሰርተናል ነው ያሉት። ከተለያዩ የአፍሪካ አገራት የተውጣጡ የካንሰር ሕክምና ባለሙያዎች ለጥምረቱ ድጋፍ የሚያደርጉ ድርጅቶችም ጨምሮ በውይይቱ ላይ ተሳትፈዋል። የአሜሪካ የካንሰር ማኅበር እና የብሔራዊ ካንሰር ኔትወርክ እንዲሁም የኢንተርናሽናል ቢዝነስ ማሽን አይቢኤም በውይይቱ ላይ ከተሳተፉ ተቋማቶች ናቸው። የኢንተርናሽናል ቢዝነስ ማሽን ምርምር ምክትል ፕሬዚዳንት ዶክተር ሰለሞን አሰፋ ድርጅታቸው የካንሰር ህክምና ሂደትን የማዘመን ሥራ ላይ አስተዋጽኦ እያበረከተ መሆኑን ተናግረዋል። ካንሰርን ዳያግኖስ ለማድረግ የተለያዩ አይነት ጋይድላይኖች አሉ። ግን ቴክኖሎጂን በመጠቀም ያንን ጋይድላይኖችን ሲምፕሊፋይ ማድረግ እና ለዶክተሮች በቀላሉ እንዲጠቀሙበት ወይንም ለነርሶች ወይም ሆስፒታሎች በቀላሉ እንዲጠቀሙበት የሚያደርግ ቴክኖሎጂ ሰርተናል። ሆስፒታሎቻችንን ብንመለከታቸው ደግሞ አንዳንዶቹ ገና ካንሰርን ትሪት ለማድረግ ወይንም የካንሰር ፔሸንቶችን በደንብ ለመርዳት ገና ሬዲ አይደሉም እና የሰራነውን አፕሊኬሽን በመጠቀም ይህንን ሆስፒታል እዛ ደረጃ ላይ ለማድረግ ምንድን ነው የሚያስፈልገን? ምን አይነት ነገሮች መታዘዝ አለባቸው? ኢኩዊፕመንቶች፣ የተለያዩ አይነት ፋሲሊቲዎች ላይ የሚያስፈልጉ ነገሮች እንዴት ነው የምናዘው? ከሌሎች ሆስፒታሎች ጋር እንዴት ነው አብረን ልንሰራ የምንችለው? ከውጭ ያሉ ዶክተሮች ጋር እንዴት ነው ኮላቦሬት የምናደርግ የምንችለው? እና ስናዝ እነዛን እቃዎችን ሁሉ እንዴት ነው ፕሮኪርመንትን ሲምፕሊፋይ የምናደርገው? ፕራዮሪታይዝ የምናደርገው የሚሉት ነገሮች በቀላሉ እንዲሰሩና እንዲያዩ የሚያስችሉ ቱሎች ናቸው። በውይይቱ ላይ የተገኙት የኢትዮጵያ ጤና ሚኒስትር ዶክተር አሚር አማን በበኩላቸው እንደገለጹት ኢትዮጵያ ጤናማ ማህበረሰብ እንዲኖራት ከምን ጊዜውም በላይ በትኩረት እየሰራች መሆኗን ገልጸዋል። የአፍሪካ ካንሰር ጥምረት ከሚሰራቸው ስራዎች ኢትዮጵያ እንደ ሀገር ተጠቃሚ መሆኗንም ነው ዶክተር አሚር የተናገሩት ባለፈው ሶስት ዓመታት 36 የካንሰር ሕክምና ትሪትመንት ጋይድላይኖችን ከአሜሪካ ካንሰር ሶሳይቲ ጋር በመሆኑ አዘጋጅቷል። ኢትዮጵያ ሁሉንም ኢንዶርስ አድርጋ እየጠቀመችበት ይገኛል። በዚህ ደግሞ አሁን በሚደረገው ስብሰባ ተጨማሪ ስድስት በተለይም ህጻናት ላይ ያተኮረ ጋይድላይኖች ይዘጋጃሉ። ይህ አጠቃላይ 98 ፐርሰንት የኢትዮጵያን፣ የአፍሪካን የካንሰር ችግር የሚፈታ የሆነ ጤና ባለሙያዎችንም በጋራ የመጠቀምና ሸር ማድረግም እንደዚ አላማ አለው። እንደዚህም ትልቅ ፕሌስ ኦፍ ኤክሰለንስ የሪሰርች የስልጠናና የሕክምና ማዕከልም የመቋቋም አላማ አለው። ኢትዮጵያ ለዚህ ዋና ስቴክሆልደር ሁና ይሄ ማዕከል ኢትዮጵያ ውስጥ እንዲቋቋም ከኢጋድ የአፍሪካ ሀገሮችም ጋር በጋራ እየሰራ ነው። ዶክተር አሚር ኢትዮጵያ ድምፅ አልባ ለሆነው ካንሰር ህመም ተኩረት ሰጥታ እየሰራች ስለመሆኗም ገልጸዋል። በትንባሆና አልኮል መጠጦች ላይ ኢትዮጵያ ያወጣችውን ደንብና እገዳዎችንም እንደ ተምሳሌትነት ጠቅሰዋል ዶክተር አሚር። ዶክተር አሚር በማከልም በኢትዮጵያ በየዓመቱ ከሚሞቱ ሰዎች ጠቅላላ ቁጥር ስድስት ከመቶ በካንሰር ምክንያት መሆኑንም ጠቅሰዋል። የካንሰር ሕክምና ተደራሽነትን ለማስፋት በሀገር አቀፍ ደረጃ እየተሰራ ስላለው ስራም ዶክተር አሚር ገልጸዋል። በተለይም ደግሞ አንዱ ትልቁ ካንሰር ኢትዮጵያ ውስጥ የማህጸን በር ካንሰር መሆን ይታወቃል። ሰርቫይካል ካንሰር ይህ ሰርቫይካል ካንሰር በአሁኑ ሰዓት በስምንት መቶ በሚሆኑ ጤና ጣቢያዎች፣ በእያንዳንዱ ወረዳ አንዳንድ ጤና ጣቢያ ዲያግኖስ የማድረግና የማከም ቪአይኤ የሚባል ቴክኖሎጂ ዲያግኖስ ይደረጋል። ክራዮቴራፒ የሚባል ደግሞ ቴክኖሎጂ ይታከማል። ይህንን ተግባር ያደርገል። በዚህ ዓመት ሶስት መቶ ሺህ በላይ የሚሆኑ ሴቶችን ተጠቃሚ ማድረግ ችለናል። ሌላው የኬሞቴራፒ ነው። እንደሚታወቀው ካንሰር ላይ ኬሞቴራፒ ጥቁር አንበሳ ብቻ የሚሰጥ የነበረውን አገልግሎት በአሁኑ ሰዓት በአስር ተጨማሪ ሆስፒታሎች እንዲሰጥ አድርገናል። ሌላ የተጓተተብና መሰራት ያለበት ራዲዮ ቴራፒ ነው። በተለይ የጨረር ሕክምና እንደሚታወቀው ባለፈው ሶስት አመት ጀምሮ በሰባት ተቋማት ለማስፋፋት እየሰራ እንገኛለን ጥቁር አንበሳን ጨምሮ እሱ ተጓጥቷል። ግን በዚህ አመት አሁን በዚህ በጥቂት ወራት ጥቁር አንበሳ፣ አሮሚያ እና ጅማ በፍጥነት ወደ ስራ ይገባሉ። ቀጣይ እነ መቀሌ፣ ጎንደር፣ ሐዋሳ፣ ጳውሎስ የመሳሰሉት ደግሞ እንደዚሁ በዚህ አመት መጨረሻ ላይ የሚቀጥለው አመት ወደ ስራ የሚገቡ ይሆናል። የካንሰር ሕክምና በአፍሪካ ግንባር ቀደም ገዳይ በሽታ ተርታ የተመደበ ሲሆን በሽታውን ለመከላከል የአፍሪካ ሀገራት በጥምረት አብረው መቆም እንዳለባቸውም ጥሪ ቀርቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ የመጨረሻው ዘገባ ላይ ደርሰናል። አንድ የተመራማሪዎችና የሰብአዊ ረድኤት ባለሙያዎች ቡድን ኢትዮጵያ ውስጥ ዶሎ አዶ ባሉት የስደተኞች ሰፈሮች ቤተሰብ ውስጥ የሚፈጸሙ ጥቃቶችን ለመከላከል የሚያስችል ልዩ የሆነ ዘዴ ፈጥረዋል። ማካሪን ቢሩንጊ ኢትዮጵያ ውስጥ ኮሎማዮ በተባለው የስደተኞች ሰፈር ተገኝታ የላከችው ዘገባ አለ። አዳነች ፍስሐዬ ታቀርባለች። ካለፈው ወሩ ወዲህ ስምንት ወጣት ሶማሌ ስደተኞች በአካባቢው ቋንቋ ፖድካስት ማለት ተከታታይ በኢንተርኔት የተቀረጹ ድምፆች እንዲያሰሙ ሰልጥነዋል። ከቡድኑ ተማራማሪዎች ጋር ሆነው በስደተኞቹ ማኅበረሰብ ዘንድ ቤተሰብ ውስጥ ስለሚፈጸም ጥቃት ያለውን ግንዛቤ በሚገባ ሊለወጥ ይችላል ብለው የሚያምኑትን ይዘት ሲቀይሱ ቆይተዋል። መልእክቱን በድምፅ ለመቅረጽ ስትዘጋጅ የነበረችው ኤክራ ዳጋን ስለ መርሃ ግብሩ ታብራራለች። አሁን ለማንበብ እየተዘጋጀው ያለሁት ሁነት 16ን ሲሆን ለውጥን ስለ ማስመዝገብ ነው የሚገልጸው። ይህ ለኑሯችንም ሆነ ለህብረተሰባችን ጥሩ ነው። ዝም ብዬ የመመለከት ከሆነ አንድ ሰው ጉዳት ደረሰበት እንደሆነ ለማወቅ አልችልም። ስለሆነም ዝም ብሎ ከማየትና ከመስማት ይልቅ እህቶቻችንን፣ እናቶቻችንንና ጓደኞቻችንን ለመርዳት እርምጃ መውሰድ ያስፈልጋል። ሌላው በድምፅ የተቀረጸ መልእክት የሚያስተላልፈው መሀድ ኑር ለተሻለ ኑሮ ተባበሩ በሚል መጠሪያ የሚተላልፈው መልእክት በስደተኞች ሰፈሮቹ ወደ ግጭት ሊያመሩ ስለሚችሉ ነገሮች ይገልጻል። ጥሩ ግንኙነት ለመፍጠር ስለሚቻልበት መንገድም ምክር ይሰጣል ይላል። ክፍል አስር ስለ ጥቃት ነው የሚገልጸው። መጀመሪያ ጥቃት ማለት ምን እንደሆነ፣ ምን ያስነሳዋል፣ እንዴት እናለሳልሰዋለንና ጥቃትን እንዴት እንቀንስ የሚሉትን እናስረዳለን። ምን ጊዜም ቢሆን ጥቃት ተቀባይነት ሊኖረው አይገባም። ሁሌም ቢሆን ሌሎች አማራጮች አሉና የሚል መልእክት እናሰማቸዋለን። ጥቃት ሲፈጸም ሁሉንም የሚጎዳ በመሆኑ ጥቃትን መቀበል አይገባም። በድምፅ ተቀርጾ የሚሰማው ትምህርት ሰፊ አድማስ ያላቸው መልእክቶች አሉት። ስለ ጾታዊ ግንዛቤና ስለ ደንቦቹ፣ ጥሩና ጥሩ ስላልሆኑ ግንኙነቶች፣ ስለ ጾታዊ ግንኙነት፣ ስለ ጫትና በጾታ ግንኙነት ላይ ሊያስከትል ስለሚችለው ጥቃት የትምህርት መልእክት ያስተላልፋል። በበኮልማዩ ሰፈር ውስጥ የሰብአዊ ረድኤትና የተመላሽ ስደተኞች መርሃ ግብር ኃላፊ አቶ በለጠ ስዩም ተቀርጾ የሚሰራጩት መልእክቶች በስደተኞቹ ሰፈሮች በፍቅረኞች መካከል የሚፈጸሙ ጥቃቶችን ለመቀነስ ይረዳል የሚል ተስፋ አላቸው። ዚስ ፖድካስት ፕሮዳክሽን ዊል ሪች ቱ ዘ ኮሚኒቲ ስሩ ማስ ሚዲያ። ይህ ተቀርጾ የሚሰራጭ መልእክት በሚዲያ በኩል ለማህበረሰቦች ይዳረሳል። የአካባቢው ሕዝብ በሚናገርበት ቋንቋ ሳይቀር ተቀርጿል። ስለሆነም እንደ ዋና ዘዴ ነው። ይህም በስደተኞቹ ሰፈሮች የሚፈጸሙ ጥቃቶችን ለመቀነስና ለማርገብ የሚረዳ መረጃ፣ ትምህርትና የአነጋገር አያያዝ ዘዴ ነው። ተቀርጾ የሚሰራጨውን መልእክት የቀየሱት የሃርቫርድ ቲ ኤች ቻን የህዝባዊ ጤና ትምህርት ቤት ተመራማሪዎች ቡድን፣ አዲስ አበባ ዩኒቨርሲቲ እንዲሁም የኢትዮጵያ የሴቶችና የጤና ውህደት ናቸው። የምርምሩ ጥናት ዋና ተቆጣጣሪ ቫንዳና ሻርማ በተለይም በሰብአዊ ሁኔታ በሚገኝ ማህበረሰብ በቤተሰብ ውስጥ ለሚፈጸሙ ጥቃቶች መፍትሔ ለማግኘት በቴክኖሎጂ ላይ የተመሰረቱ ዘዴዎችን የመጠቀም ፍላጎት መኖሩን ያወሳሉ። ብዙውን ጊዜ በቤተሰብ መካከል ለሚፈጸሙ ጥቃቶች መፍትሔ ለማግኘት በሚደረጉ ፕሮግራሞች በአካል ተገኝቶ ማነጋገር ወይም ተከታታይ ትምህርት ማካሄድ ያስፈልጋል። ተቀርጸው የሚሰራጩት ተከታታይ መልእክቶች ሰዎች እየተቀባበሉ ሊያዳርሷቸው ስለሚችሉ በሰፊው ሊሰሙ ይችላሉ የሚል እምነት አለን። በፍጥነት ብዙ ሰዎች ዘንድ ሊደርስ ይችላል። ተቀርጸው በኢንተርኔት የሚሰራጩት መልእክቶች ጠቃሚ መልእክቶችን በማስተላለፍ አመለካከቶችንና ባህርይን በመለወጥ የማህበረሰቦች አባላት ለተሻለ ኑሮ እንዲተባበሩ የሚረዱ ልዩና ተስፋ የሚያሳድሩ ዘዴዎች ናቸው ሲሉ በአዲስ አበባ ዩኒቨርሲቲ የሚሰሩት አቶ ንጉሴ ደየሳ አስገንዝበዋል የአርብ ምሽት ፕሮግራማችን ይቀጥላል የተከበራችሁ አድማጮች በ22 ና በ25 ሜትር ባንድ አጭር ሞገድ ናይል ሳት ና አሀዱ ሬዲዮ 943 ላይ ታገኙናላችሁ እስከ 4 ሰዓት ድረስ አብረናችሁ ነን አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ወደ ቀጣዩ ዘገባ ስናልፍ በማህበራዊ የመገናኛ አውታሮች የተሰራጨ አንድ ቪዲዮ የበርካታ ኢትዮጵያውያንን ቁጣ ቀስቅሶ ሰምብቷል። በቪዲዮው ላይ አንድ የአዲስ አበባ ከተማ የፖሊስ ድም ደንብ ልብስ የለበሰ ግለሰብ በካቴና የታሰረን ወጣት ሲደበድብ፣ አንዲትን እናት ደግሞ ሲገፈትር ያሳያል። የአዲስ አበባ ከተማ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ኮማንደር ፋሲካ ፋንታው ከአሜሪካ ድምፅ ሬዲዮ ጋር ሲነጋገሩ ድርጊቱ ጥቅስ መላው የፖሊስ አባላትን በማይወክሉ የተፈጸመና ኮሚሽኑንም ያሳዘነ ነው፣ ኮሚሽኑ ሕዝቡን ይቅርታ ጠይቋል ብለዋል። የአዲስ አበባ ከተማ ፖሊስ በቀደሙ ጊዜያት ሳይቀር ከህግ አግባብ ውጭ የዜጎችን መብት ይጥሳል በሚል ሲወቀስ ቆይቷል። ኮማንደር ፋሲካ በበኩላቸው የፖሊስ አባላት የሚያጠፉት ጥፋት ጎልቶ የመወሳቱን ያህል በፖሊስ አባላት ላይ የተቃጡ ጥቃቶች እንደማይናገሩ እንደማይነገሩ ጠቅሰዋል። ይሁን እንጂ በፖሊስና በህዝብ መካከል ያለውን የመፈራራት መንፈስ ለማርገብ እየተሰሩ ያሉ እርምጃዎችን ዘርዝረዋል። ኮማንደር ፋሲካ ፋንታው ከዘጋቢያችን ከሀብታሙ ስዩም ጋር ቆይታ አድርገዋል። ከሰሞኑ በማኅበራዊ መገናኛ አውታሮች ላይ አንድ የአዲስ አበባ ከተማ ፖሊስን መለዩ የለበሰ ግለሰብ አንድ በካቴና የታሰረ ሰው ሲደበድብ ለመገላገል የሞከሩ እናትንም ሲገፈትር ይታያል። በመጀመሪያ ይሄ ግለሰብ የከተማው ፖሊስ አባል ነው ወይ? ክስተት ውስጥ እንዴት ሊፈጠር ቻለ? ንፋስል ክላፕቶ ክፍለ ከተማ ፖሊስ አባል ነው በአዲስ አበባ ከተማ ውስጥ ማለት ነው። ክፍተቱን ሊፈጠር የቻለው እዚ አካባቢ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ ስድስት ጎፋ ማዞሪያ ተብሎ በሚጠራው አካባቢ ሕጋዊ በሆነ መንገድ በኮሚሽን ስራ ወይም በደላላ ስራ ላይ የተሰማሩ ለመንግስት ግብርና ታክስ እንከፍላለን የሚሉ ግሩፖችና ሁለተኛው ደግሞ ሕጋዊ ባይሆንም ሰፈራችን ነው እንሰራለን የሚሉ በሁለቱ ወገኖች መካከል የተፈጠረ ያለመግባባት፣ በቅርብ ርቀት ላይ የነበሩ የፖሊስ አባላት ጉዳዩን ለመፍታት ወደ እነሱ ሲሄዱ ከአቅማቸው በላይ ስለሆነ ወደ ጣቢያ ሂዱ ሲባሉ ጣቢያ ለመሄድ ፈቃደኛ ባለመሆናቸው እና ከሁለቱም ወገን መካከል ወጣ ያሉ ሰዎች እዛ ውስጥ የነበሩት ሁኔታውን ሲከታተሉ የነበሩት ወደ ጣቢያ ሂዱ አትሄዱ በሚለው ሁኔታ ላይ አንደኛው መሳሪያ ያለያዘውን ፖሊስ አንገቱን በማነቅ ሚኒቴ ልብሱን በለበሰ አንገቱን በማነቅ እንደዚሁም አንደኛው መሳሪያ የያዘውን እግሩን ይዞ መሳሪያውን ለመቀማት ሙከራ በማድረግ ፖሊሶቹን ሲያዋክቡ እና ስራቸውንም ጭምር ሲያወቁ ስለነበረ በዚህ መካከል መሳሪያው እንዳይቀማበት ለማስለቀቅ እና ከነልብሱ ታንቆ የነበረውንም ማስለቀቅ በሚል ተወሰነ ግርግር ተፈጥሯል። ያንን ባደረጉ ሁለት የፖሊስ አባላት የአዲስ አበባ ፖሊስ ኮሚሽን አባል ቢሆንም መላው ሰራዊትን የማይወክሉ ግለሰቦች በመሆናቸው እነሱ በሰሰርት በተባለው ጥፋት ላይ ያው አስፈላጊ የሆነ በመረጃና መስረጃ የተደገፈ ምርመራ የማጣራት ስራ እየተሰራ አባላትን ሁለቱም አባላት በጥርሰ አቡናቸው እያጣራን ነው እና በዚህ በተፈ ችግር ህብረተሰቡንም ጭምር ይቅርታ በመጠየቅ ፖሊስ አማኖቻችን በሕግና ደንቡ በሚፈቅደው መሰረት አስተዳደራዊ እርምጃ የመውሰድ እና ህጋዊና በአግባቡ በስነስርአቱ መሰረት በህግ መጠየቅ ባለባቸው ሁኔታ እንዲጠየቁ በማድረግ ያው ኮሚሽኑ ትኩረት አድርጎ እየሰራ ነው ያለው። ኮማንደር እንግዲህ ከዚህ ቀደምም በተለያዩ ቦታዎች ላይ የከተማው የፖሊስ አባላት የሰብአዊ መብቶችን የሚጥሱ ድርጊቶችን ይፈጽማሉ የሚል ቅሬታ እዚህም እዚያም መደመጡ አልቀረም። የአዲስ አበባ ፖሊስ ኮሚሽን መሰል ቅሬታዎችን የሚያስተናግድበት ምን አይነት ማዕቀፍ አለው? ፖሊስ ኮሚሽኑ በእርግጥ እንደዚህ አይነት የሰብአዊ መብት ጥሰት ይፈጽማል። ግን ብዙ የተለያዩ ሶሻል ሚዲያዎችም ሲናፈሱ የነበረው እሱ ብቻ እኮ አይደለም። ባለፉት ጊዜያት ራሱ ፖሊስ አባላት ህብረተሰብን ለማስተናገድ በተለያዩ ህገወጥ ግንባታ ጋር በተያያዘ ለማፍረስ ሲሄዱ የፖሊስ አመራሮች እኮ የሞቱበት ሁኔታ አለ። የፖሊስ አባላት የፈጸሙት ነገር ነው ብዙ ጊዜ የሚጎላው። እነሱ ላይ የተፈጸመባቸው ነገር ብዙ ገብቶ የሚካሄድ አይደለም። ይሁን እንጂ ፖሊስ ኮሚሽኑ በተለይ ከሰብአዊ መብት ጥበቃ ጋር በተያያዘ መለዋ አባልና አመራሩ በተለይ ህግና ህግን ብቻ መሰረት ባደረገ መልኩ ስራቸውን እንዲያከናውኑ ከአቅም በላይ የሆነ ሁኔታ ሲያጋጥም እንኳን ተመጣጣኝ የሚዲያ መውትር ጊዜ የሰብአዊ መብት ጥሰት ውስጥ እንዳይገቡ በየጊዜ አጭር ጊዜ ስልጠና ይሰጣቸዋል። የየነት ኦሪንቴሽንም ይሰጣቸዋል። ይህን ተላልፈው በሚገኙ ፖሊስ አባላት ላይ አስፈላጊ የሆነ ዲሲፕሊን እርምጃ የሚወሰድበት ስርአት ነው ያለው። ከዲሲፕሊን ጋር የሚሻገር ከሆነ በመደበኛ ህጉ መሰረትም በህግ እንዲጠይቁ ማድረግ፣ እንደማንም ወንጀል ፈጻሚ በህግ እንዲጠይቁ የሚያደርጉበት አሰራር ስርአት ነው ያለው። ሳ ፖሊስም ለየት የሚያደርጉት ባህሪያት በራሳችን ፖሊስ አባላት ላይ የተፈጸመው ጥፋት ከህዝብ ጋር የሚያቃረን ስለሆነ በራሳችን ላይ ይቅርታ ባለማድረግ ነው የምንታውቀው በእስካሁኑ የስራ ዘመናችሁ የህዝብ ቅሬታን መሰረት አድርጋችሁ እርምጃ የወሰዳችሁባቸው የፖሊስ አባላት ይኖራሉ። ይ በጣም ብዙ ነው። በተለይ በተለያዩ ጥፋት ውስጥ በተገኙ በርካታ የፖሊስ አባላት ነው ያሉት በዲስፕሊንም ጭምር እንዲወሰዱ አንዳንዶቹ ስራውን በአግባቡ ያላከናወኑ አመራሮቹም ጭምር ካላትነት ዝቅ እንዲሉ እና በጣም በርካታ የሆኑ እርምጃዎች ነው የተወሰደው። እና በዚያም እርምጃ ህብረተሰቡ እውነት ለመናገር በፖሊሲ ላይ ከፍተኛ የሆነ እምነት ነው ያለው። ጥሩ ነው። እንደናንተ ቤቶች ሁሉ ቢሰሩ ሲቪል መስሪያ ቤቶችን ጭምር እንደናንተ በአባሎቻቸው በሰራተኞቻቸው የተፈጸመውን ጥፋት በመቆጣጠርና ጥፋቱ ላይ እርምጃ በመውሰድ እንደማንቸ ሊሰሩ የሚያቀርቡ እንግዲህ፣ በፖሊስና ህዝብ መካከል መፈራራት የነገሰበት ግንኙነት አለ ግን በፖሊስና ህዝብ መካከል ሊኖር የሚገባው ግንኙነት ከዚህም የተሻለ ከዚህም የጠበቀ ሊሆን ይገባል። ያንን አይነት ስሜት ለማምጣት ያንን ያክል ግንኙነት ለማምጣት ምን አይነት ስራዎችን እየሰራችሁ ነው? ምን አይነት እርምጃዎችን ልትወስዱ ሳስባችኋል? እስካሁን ድረስ ባለው ሁኔታ ከህብረተሰቡ እየሰራ ነው በተለይ በማህበረሰብ አቀፍ የፖሊስ አገልግሎት ከጭንት ሀሳቢ ትግበራው ድረስ በከተማ ላይ ለምሳሌ በአስሩ ክፍለ ከተማ ላይ በሀምሳ ሰባቱ ፖሊስ ጣቢያ ላይ ከሶስት መቶ ሰላሳ ሁለት የሚሆኑ ማዕከላት ላይ ኦፊሰሮች ብቃት ያላቸው የተሻለ የስራ አስተራጭሞ ያላቸው በህዝብም ዘንድ ጥሩ የሆነ ግንኙነት ያላቸው ሰዎች ተለይተው ህዝብ ውስጥ ገብቶ ህዝብን በተለይ በአካባቢያቸውን ወጥተው በመጠበቅ አካባቢያቸው ወንጀል እንዳይፈጸም በማድረግ ላይ ጠንካራ የሆነ ስራ እየሰሩ ነው የነበሩት እና ይህንን በበለጠ በማጠናከርና በማግባት ህዝብና ፖሊስ ያለው ግንኙነት በዚህ ብቻ ሳይሆን ለምሳሌ ችግርተኛ የሆኑ ሰዎችን በመርዳት በችግርተኞቹ ቀድሞ የመድረስ ለተጎዱ ሰዎች ድጋፍ ለማድረግ ካላቸው ከሚያገኙት በጣም አነስተኛ ገንዘብ ጭምር የተለያዩ ድጋፎችን በማድረግ በተለያዩ ኮሚሽኑ የመጀመሪያው ዓላማና ተልዕኮ የከተማውን ሰላምና ደህንነት ማረጋገጥ ሲሆንም በእነዚህ በጎ አድራጎት እና መልካም በሆኑ ስራዎች ላይም ጭምር በመካሰር ከህዝብ ጋር ያለን ቅርርብ በጣም ጥብቅ ነው። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ የሆኑትን ኮማንደር ፋሲካ ፋንታውን በአድማጮቻችን ስም እናመሰግናለን። ሀብታሙን እናመሰግናለን። አሁን ደግሞ ሰፋ ያለ ውይይት የያዘ ቅንብር ይዘናል የኢትዮጵያ መጪ ጊዜያት እድሎችና ፈተናዎች በሚል ርዕስ ያዘጋጀኸው ውይይት ነው ያለህ፣ አሉላ እንግዶችን አስተዋውቀ ትጀምር። አመሰግናለሁ ቆንጅት፣ በአጭሩ ፈጠን ብዬ ላስተዋውቅ። አቶ ይልማ አዳሙ የማኔጅመንት ባለሙያ፣ በተለያዩ ኃላፊነቶች በኢትዮጵያ ውስጥ የሰሩ ዛሬ ከሎስ አንጀለስ። ዶክተር ዘነበ በየነ በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ቤት መምህር፣ በአዲስ አበባ ዩኒቨርሲቲ የምርምርና ጥናት ባለሙያ። አቶ ሄኖክ የማነ በኒውዮርክ ዩኒቨርሲቲ የፍልስፍና ትምህርት ቤት የድህረ ምረቃ ትምህርቱን በመከታተል ላይ የሚገኝ ነው። ቀጥታው ወደ ጤና ይስጥልኝ እንግዶቻችን፣ አቶ ሄኖኬማነ ዶክተር ዘነበ በየነ፣ አቶ ይልማ አዳሙ። መንደርደሪያውን ላስቀድም። የአገር ጉዳይ ወጋችን ኢትዮጵያ እንደ ሀገር እንደ ሕዝብ ስለሚኖራት ዘለቄታ በጥልቀትና በቅርበት ቁም ነገሮቹን በተቻለ ያህል ከግል ወይም ቡድናዊ ስሜት በራቀ መንፈስ ተመልካቾቻችንን በያሉበት እንዲወያዩ በሚጋብዝ መልኩ ነው የምንነጋገረው። ፈጣንና በጣም ተለዋዋጭነት በሚታይበት የኢትዮጵያ ሁኔታ ትላንትን ተመልክተን ዛሬን ለማየት እንድንችል ስጋትና ጥርጣሬ የነገሰበት ሁኔታ ይታያል። የሚኬድበት መንገድ ያልታወቀ ይመስላል። ነገር ግን በዚህ ሁሉ የተደናገረ ስሜት ውስጥ የት ነው ያለነውን በእርግጠኝነት መናገር ባይቻል እንኳን መነሻ ሊሆነን የሚችል በምን አይነት ሁኔታ ነው ያለነው የተለያዩ ቡድኖች ፍላጎት የሚንጸባረቅበት ሁኔታ ነው በሀገር ውስጥ የሚታየው። የቅርብ ጊዜያቱን ድንገቶች ብንመለከት በኢትዮጵያ ታሪክ ምናልባትም ከዚህ ቀደም ያልታየ በሚመስል በተለያዩ አካባቢዎች የሰው ሕይወት ይጠፋል። በዚህ ሁሉ ውስጥ ግን ወደ ተስፋ መንገድ የምንሄድ ከሆነ ሄኖክ ካንተ ልጀምር። ዛሬ ያለንበትን ሁኔታ እንዴት ትገመግመዋለን? እሺ አመሰግናለሁ አሉላ። በጣም በጥቂቱ እንዴት እንደመጣን ትንሽ ልበል እና እንግዲህ ላለፈው አንድ አስራ ሰባት ወራት አካባቢ ይመስለኛል የነበረው ሁኔታ በጣም የተመሰቃቀለ ነገር ነው። መጀመሪያ ትልቅ ተስፋ ነበረ። ታስታውሳለሁ ከአንተም ጋር ሁለት ጊዜ ተወያይተናል በዚህ ጉዳይ ላይ እና የነበረው አስተያየት ምንድን ነበረ? ኢትዮጵያ በጣም አስቸጋሪ ሁኔታ ውስጥ ነበረች። ትልቅ አደጋ ተደቅመባት ነበረ። ይሄ ደግሞ አብዮት እና የማሻሻያ ለውጥ በሚባሉ አስተሳሰቦች የፖለቲካ ሂደቶች ውስጥ ከሚፈጠሩ ውስጥ ገብቶ ከአብዮት የተሻለ ሁኔታ ነው የተፈጠረው። ስለዚህ እድለኞች ነን። ፓርቲው አለ፣ ግን ደግሞ አመለካከቱ አሰራሩ እየተቀየረ ነው፣ ትልቅ ተስፋ አለ የሚል አዝማሚያ ነበር የነበረው እና ከስጋቱ ተስፋው ይበልጥ ነው። አሁን ተስፋው እየደበዘዘ እየደበዘዘ፣ ስጋቱ እየጨመረ እየጨመረ የማይመጣጠኑበት ደረጃ ላይ ደርሰናል። ለእኔ እንደሚታየኝ እስካሁን ድረስ ይሄን የለውጥ ኃይል የሚባለውን ቡድን ወይም ለውጥ የሚባለውን ነገር አብዛኛው ኢትዮጵያዊ ይደግፍበት የነበረው ምክንያት ከገቢ ምክንያቶች ነበሩ የመጀመሪያዎቹ ስድስት ወራት በተለይ አሁን ግን እንዲሁ ዝርዝር ውስጥ ላለመግባት እነዛ የለውጥ ኃይሉ እንዲደገፍ ያደረጉባቸው ምክንያቶች ወደ ተቃራኒ አቅጣጫ እየተጓዙ ነው ያሉት እና ምርጫ ተካሂዶ የለውጥ ኃይሉ ወደ ዲሞክራሲ አሸጋግሮ የፋውንዴሽናል ኤሌክሽን ተካሂዶ ኢትዮጵያ ወደሚፈለገው አቅጣጫ ትሄዳለች የሚል እምነት ነበር የነበረው። ያ የተያዘው ደግሞ ከሀገሪቱ አስቸጋሪ ሁኔታ አንጻር ነው። የአገሪቱ አስቸጋሪ ሁኔታም ወደ ሽግግር መንግስት እንሄድ ቢባል የተለያዩ ፍላጎቶች አሉ፣ የአገሪቷ ሁኔታ ከባድ ነው። ስለዚህ ያን ማድረግ ሌላ ችግር ሊፈጥር ይችላል የሚል ስለነበረ ነው እንጂ የሽግግር መንግስት ማቋቋም፣ ብሔራዊ መግባባት መፍጠር የተሻለው መንገድ ያኔ ነበረ። ከተግባራዊነት አንፃር ነበር የተቀየረው። አሁን ግን የምናያቸው ነገሮች ወዳልተፈለገ አቅጣጫ የሄዱ እየተበላሹ ስለሆነ አሁን ያለንበት አቅጣጫ ያኔ የተውነውን ግን በጣም አስፈላጊ የሆነውን የብሔራዊ መግባባት እና የሽግግር መንግስት ወይም ተቋማዊ የሆኑ መዋቅራዊ የሆኑ ነገሮች ላይ ጠልቆ እየተካሄደው ወደ ተሻለ አቅጣጫ የምንሄድበትን እቅድ የመተለሚያ ጊዜ ነው ብዬ ነው የማስበው። አሉላ፣ በአጠቃላይ መልካም ለቅብብሉ ፍጥነት። አቶ ልማ ወደርሶ ልምጣ። የት ነው ያለ ነው በርሶ እይታ? ከመነሻው ብዙ የፖለቲካ ስራ ሞክረን ሁሉም ሳይሰሩ አንዱ በሌላው እየተተካዚ ደርሰናል። አሁን ያለንበት ሁኔታ የማየው የተሻለውን ፍለጋ ጉዞ ውስጥ ነን ያለ ነው እና ይሄ ሁሉም አገሮች የበለጸጉት ጭምር ያለፉበት ስለሆነ እኛን ሊያሰጋን አይገባም ባይ ነኝ። እና ይህ ነው የሰው ልጅ ታሪክ። ሁልጊዜ የተሻለውን ፍለጋ ጉዞ ውስጥ ነው ያለው። እኛም ቤተሙከራ ነን፣ ሀገራችን ቤተሙከራ ሆናለች ለረጅም ጊዜ እና በዚህ ፕሮሰስ ውስጥ ማለፋችን እጅግ አስፈላጊም እና ልንከላከለው የማንችል ነው። ብዙዎቹን ስርዓቶች አይተን የምንፈልገው ደረጃ ላይ ስላላደረሱን አሁን የችግሮቻችንን መንስኤዎች በደንብ የተረዳንበት ዘመን ይመስለኛል። በአሁኑ ሰዓት ከምንጊዜውም የበለጠ ኢትዮጵያ ወደ መግባባት ከልክ ወጥተን ዘላቂ መፍትሔ ለመፈለግ የሚያመችው ጥሩ ኦፖርቹኒቲ አለን የሚል ስሜት ነው ያለኝ። መልካም ዶክተር ዘነበ አመሰግናለሁ። አሉላ ከኒህ በፊት የተናገሩትን ሰዎች ሀሳብ በአብዛኛው የምስማማበት ነው። የጠቅላይ ሚኒስትር አብይ መንግስት ምናልባትም ከዚህ በፊት ኢትዮጵያ ውስጥ በቅርብ ጊዜ ከመጡት መንግስታቶች በተለየ ጥሩ እድል የነበረው ያለው መንግስት ነው ባይነኝ። በተለይ አሁን አቶ ለማ ጥሩ አድርጎ ያስቀመጠው ተስፋ የሰጠበት ምክንያት አሁን የመጣው መንግስት በሕዝብ ልቦና ተስፋን እንዲሰንቅ ያደረገው ምንድን ነው የሚለው አይቲንክ፣ ትልቁ ጥያቄ መመለስ ያለበት ይመስለኛል። መልሱ እንደኔ እይታ ከዚህ በፊት የነበሩት መንግስታት ደርግንም ኢህአዴግንም ስንመለከት፣ ከዛ በፊት የነበሩትን መንግስታት በሙሉ እየሰሩትን ስራ አፍርሶ ከዜሮ መጀመር ነበረ። ጠቅላይ ሚኒስትር አብይ በመጡበት ሰዓት ግን ያንን አላደረጉም። ያደረጉት ነገር ምንድን ነው? የነበረውን መልካም ነገር ይዞ እሱን አጠናክሮ የተሻለች ኢትዮጵያን የተሻለ ስርዓትን መገንባት ላይ ነበር እና ከአነጋገርም ጨምሮ ይከተሉት የነበረው ፖሊሲ ኢትዮጵያውያንን የሚያቅፍ ነው። አንዱን የሚያገላ፣ አንዱን የእንጀራ ልጅ ሌላውን የበኩር ልጅ የሚያደርግ አልነበረም፣ በእኔ እይታ። ይሄ ነገር ግን በአንዳንዶቹ ውስጥ ስሜታዊነትን የቀሰቀሰ ይሄ ጥሩ ድል ነው። ስለዚህ የፈለግነውን አጀንዳ ማሳካት ከፈለግም ይሄ ብቸኛው ጊዜ ነው የሚል የተሳሳተ የፖለቲካ ካልኩሌሽን ውስጥ ገብተው ስሜታዊነት ይሄ ኢራሽናሊቲ የምንለው ከፍተኛ ደረጃ ላይ ደርሷል እና አሁን የምናየው ወጥቶ ስለመግባት ራሱ ማሰብ፣ መጨነቅ መጀመራችን ገዛ ነጸብራቅ ይመስለኛል። ምክንያቱም ይሄንን ፖለቲካ የሚያራምዱት ግለሰቦች ራሳቸው ከዚህ አይነት የፖለቲካ ካልኩሌሽን ሂሳብ ምን ማግኘት እንደሚፈልጉ አላውቅም። ወገንን ከወገን ጋራ በማጋጨት በማጫረስ ምን አይነት የፖለቲካ ትርፍ ሊያገኙ እንደሚችሉ አይገባኝም። እና እንደኔ አሁን ከገባንበት ስሜታዊነት ፈረስ ላይ ወርደን ራሳችንን መቃኘት፣ መመርመር፣ መንገዳችንን መመርመር ያለብን ይመስለኛል። እና ያንን ለማድረግ ደግሞ እንደዚህ አይነት መድረኮች ጥሩ እድል ይፈጥሩልናል የሚል እምነት አለኝ። መልካም ከስጋቱ ባሻገር እድል አለ ራሳችንን መመርመር የሚል በተለያየ ደረጃ የዛሬዋን ኢትዮጵያ ሁኔታ የተመለከታችሁበትን ያስቀደም ነው። እስኪ ፈነካክተን እንመልከት። ብዙ ነገሮች ተሞክረዋል፣ በመንግስትም በተለያዩ ቡድኖችም። የብዙ ቡድኖች ፍላጎት የምንመለከተውን ያህል አንድ አቅጣጫ ማየት መቻላችንን ጥያቄ ውስጥ ካስገባን፣ እስከዛሬ በተሞከሩት ስራዎች የትኞቹ ሰሩ፣ የትኞቹ አልሰሩም? ያለፈውን አንድ አመት እንኳን መሰረት ብናደርግ፣ ካልሰራ ለምን የሰራውስ ለማንና እንዴት ነው የሰራው? እስኪ ዋና ዋና ነጥቦችን ለማንሳት እንሞክር። አቶ ሄኖክ በእርሶ እይታ የትኞቹ ሙከራዎች ተስፋ ሰጥተው ነበረ፣ ምናልባትም በተሻለ መንገድ ሊሰሩ ይችላሉ? የትኞቹስ ሙከራዎች አልሰሩም? እሺ፣ አሉላ በመጀመሪያዎቹ ጥቂት ወራት አብዛኞቹ ሙከራዎች በጣም ተስፋ ሰጪ ነበሩ። ለዛም ነበር ድጋፉ በዛ መጠን የቀጠለው። ድጋፉም የተገኘው ለጠቅላይ ሚኒስትር አብይና ለቡድናቸው በተደጋጋሚ ተጠቅሷል። እንግዲህ ውጭ ሀገር የነበሩ ጠመንጃ ያነሱም ሰላማዊ ትግልም ያካሄዱ የነበሩ የተቃዋሚ ፓርቲዎች ወደ ሀገር ቤት ተመልሰዋል። የህሊና እስረኞች፣ ጋዜጠኞች ተፈተዋል። የፖለቲካ ሜዳው በተወሰነ ደረጃ ቢሆን ተደላድሏል። የፖለቲካ ምህዳር የሚባለው ነገር ሰፍቷል። በተለይ ደግሞ አንድ ትልቅ ቁም ነገር ብዬ የማስበው ጠቅላይ ሚኒስትሩ እና በዙሪያቸው የነበሩ የለውጥ መሪዎች የሚባሉት ሰዎች የኢትዮጵያን ፖለቲካ ተዋስኦ የቀየረ ድምፀት ያለው ንግግር፣ ብሔራዊ ስሜትን የሚያጠናክር አንድነትን የሚያሳይ ሁሉም ኢትዮጵያዊ ተስፋ እንዲያደርግ የሚያደርግ የኢትዮጵያዊነትን ትርክ ስር ነቀል የሆነ ለውጥ ነው አካሂደው የነበረው እና ለሀያ ሰባት ዓመታት ስንሰማ የነበረው ኢትዮጵያን በግድ የማይፈልጋትን ሀገር ሲገዛ የነበረ ፓርቲ መስል የነበረው ህወሀት ተቃራኒ የሆነ አመለካከት እጅግ አስፈላጊ ነበረ። እነዚህ እነዚህ ነገሮች በጣም ጥሩ ተስፋ ሰጪ ነገሮች ነበሩ። ምን ሆነ ከዛ በኋላ? አሁን ምክንያቱም ምናልባት ኋላ ላይ እናነሳው ይሆናል። ተቀየረ። አሁን የፖለቲካ መጫወቻ ሜዳውን መመልከት እንችላለን። አሁን የጅምላ እስር አለ። እንግዲህ አሁን ያለንበት ሁኔታ ላይ ልናገር ብዬ ነው፣ ሂደቱ ጊዜ እንዳያስረዝምበት። የህግ የበላይነት የሚባለው ነገር ለምሳሌ አንደኛው ተስፋ ተጥቶ የነበረው ነገር ነበር፣ እየተናደ ነው። አሁን በሽብር ህግ፣ አሁንም ንጹሐን ይታሰራሉ። ከዛ በኋላ ደግሞ ያኔ በህውሀት ዘመን እጅግ አምርረን ስንቃወመው የነበረው አድሏዊነት የአንድ ዘውግ ልሂቃን የበላይነት አዝማሚያ በግልጽ ይታያል። ከዛ የአዲስ አበባ ጉዳይን መመልከት እንችላለን። መጠየቅ የነበረባቸው ሰዎች ባለፈው አስተዳደር ጭራሽ አሁን ባለስልጣን ሆነዋል። ምንድነው አሁን እየሆነ ያለው? ኢኮኖሚውንም ማንሳት እንችላለን። ዋናው ደግሞ መሰረታዊ ችግር የሀገር ደህንነት እና የህዝብ ደህንነት፣ ሰላም ማስጠበቅ ሁሉ አልተቻለም። እንዲሁም ለዛ ብጥብጥ እና የሰላም አስተዋጽኦ የሚያደርጉ ሰዎችን የተንከባከብን ያል። ስለዚህ የሰራው ምንድን ነው ካልከኝ፣ አሁኑ ኔ እውነት ለመናገር በግልጽ የትኛው እንደሆነ ማወቅ አልችልም። በእነዚህ መስፈርቶች ዝርዝር ጉዳዮች ይሄ ጥሩ ነው ልንል እንችላል፣ ግን በመሰረታዊ ደረጃ ለአንድ ሀገር ዲሞክራሲያዊ ሽግግር አስፈላጊ የሆኑ ነገሮች የህግ የበላይነት፣ የመድብለ ፓርቲ የመጫወቻ ሜዳው መደላደል፣ እነዚህ እነዚህን የመሳሰሉ ነገሮች ፍትሃዊ የስልጣንና የሀብት ክፍፍል ረገድ እየሄድንበት ያለው አቅጣጫ አስቸጋሪና አሳሳቢ ነው ብዬ ነው ማስበው። መልካም ተመሳሳይ ጥያቄ፣ እስከ ዛሬ በተሞከሩት ስራዎች የትኞቹ ሰሩ የትኞቹ አልሰሩም? ዶክተር ዘነበ አመሰግናለው። አሉላ እዚህ ጋ አሁን አይ ቲንክ ሄኖክ በመንግስት አካባቢ ያለውን ክፍተት ጥሩ አድርጎ ያስቀመጠ ይመስለኛል እኔ ምን አልሰራም የሚለው መጀመሪያ ላይ አካባቢ የነበሩት ነገሮች፣ በሁሉም በኩል የነበረው የተቀናጀ ስሜት ከምንሰማው ከምናየው መልካም መንገድ ላይ ያለን እስኪመስለን ድረስ እውነትም ሀሌሉያ ወደ ተስፋይቷ ምድር እየገሰገስን ነው የሚለውን መልእክት ሁላችንም በህሊናችን እንዲያንቃጭል የሆነ ነገር ክስተት ነበረ። በኋላ ግን እነዚህ ነገሮች ያው እያየናቸው እንደመጣ ነው። በተለይ ባለፉት አምስት ስድስት ወራት እየሆኑ ያሉት ነገሮች በፍጹም ኢትዮጵያ ውስጥ የማንጠብቀው በተለይ መጀመሪያ ላይ ተናቸው የነበሩትን ተስፋዎች በሙሉ ጭልቅ አድርገው የወሰዱ ነገሮች ናቸው እና ችግሩ ምንድን ነው? ምንድን ነው ያልሰራው የሚለውን ነገር እኔ ከሶስት ዋና ዋና ጉዳዮች ነው ማየው አንደኛ የነበረውን የለውጥ እንቅስቃሴ ተሸክሞ ሊሄድ የሚችል ሊያስፈጽም የሚችል ተቋማዊ አቅም ነበረወን ወይ? ይሄ ኢንስቲትዩሽናል ቢልዲንግ ላይ ምንድን ነው የሰራ ነው? ሁልጊዜ ሰዎች ራእይ ሊኖራቸው ይችላል። ራእያውን ግን ሊያስፈጽም የሚችል አንዱ ትልቁ ነገር ኢንስቲትዩሽናል ካፓሲቲ ነው፣ አቅም፣ ተቋማዊ አቅም። እኔ የዛን ክፍተት ነው ያየሁበት። ምክንያቱም ሰዎች ስሜታ የሆነው ፍጹም የማይጠበቅ ነገር አይደለም። ወገንህን ይቅርና ይሄ ልክ በተለምዶ ጠላት የሚባለውን ነገር ያንን ላይ ልትፈጽሞ የማይገባውን ድርጊት የራስ ወንድምናቾች ላይ ማረት ስንጀምር የተቋማዊ ክፍተት መኖሩ እንዳለ ሆኖ የእኛንም ስሜታዊነት የሕዝቡንም ስሜታዊነት በተለይ በነዚህ በፖለቲካ ሊቃን በኩል ያለውን ይሄ ኦፖርቹኒስት የመሆን ቴንደንሲ ታይበት አለ ላይክ ይህንን አጋጣሚ ካልተጠቀምንበት መቼም ልናገኘው አንችልም ስለዚህ የፈለገው ነገር ተከፍሎ ይሆን እነሱ አይደሉም ያን ዋጋ የሚከፍሉት ግን ይሄው የፈረደበት ወጣት አለ እሱን በዘር በሃይማኖት በስራ ማጣት በእንደነዚህ አይነት ነገሮች እየቀሰቀሱ ስሜታዊ አድርጎ የነሱን የፖለቲካ ትርፋማነት ለማረጋገጥ የሚደረገው ነገር ነው እና ኃላፊነት የጎደለው ስራ መስራት የሀገርን ስራ ወይም ኃላፊነት በሙሉ ለአንድ አካል አሳልፎ የመስጠት እኛ ከደሙ የለንበትን የሚል አካሄድ፣ እንደነዚህ አይነት ነገሮች በሙሉ እኔ አሁን ለገባንበት ችግር አስተዋጽኦ አድርገዋል ባይነኝ። መልካም፣ አመሰግናለሁ አቶ ይልማ። ተከታዩን ጥያቄ ቀደም ካለው ሀሳብ ጋር የሚጣመር ምናልባትም ወደ ውይይታችን ንብርት በሚወስደን ነጥብ ላይ ላተኩረ። የቡድኖች ፍላጎት ሽኩቻ የጎላበት ሁኔታ በሀገር ውስጥ ይታያል። ቀደም ብሎ የተነገሩ የተለያዩ ሀሳቦች የተለያዩ ፍላጎቶች በአንድ ጊዜ የመጡበት ነው። እርስዎ እድል አለ ባሉበት ጭብጥ ያያይዙልኝ ቀደም ብሎ በዶክተር ዘነበና በአቶ ሄኖክ የተነሱትን ያ ብዙዎች የሚፈልጉትን የተስፋ ሁኔታ ለመፍጠር እድል ካለ አሁን ያለው ሽኩቻ አላፊ ከሆነ ወደሚፈለግ ሁሉን ለሁሉ ወደምትበጅ ሀገር የሚኬድበት መንገድ አሁንም ካለ ምን አይነት ወሳኝ መሰረታዊ ነገሮች ይታዩታል? የሰራና ያልሰራውንም በዚያ ውስጥ ሊመለከቱ ይችላሉ። ምን አይነት ለዘለቄታ የሚረዱ የሚፈለገው ቦታ ሊያደርሱ መንገዶች አሉ ይላሉ። በእውነቱ ሁሉም ሁሉም ሀገሮች ልንጽናና የሚገባ ሁሉም ሀገሮች እኛ በሄድንበት መስመር ወጣ ገባ መንገድ ተሻግረዋል፣ አይተውታል። እና የቀናቸው ሀገሮች አሉ፣ ያልቀናቸው አሉ እንደኛ አይነቱ። ጥያቄው ሌሎቹ እንዲቀናቸው እኛ እንዴት ስላይሳካልን ቻለ የሚለው ነው። የቀናቸው ሀገሮች ታሪካቸውን ከነዝባዝንኬው መለስ ብለው ያዩ ስህተቶች እንዳይደገሙ ቀጣዩ የሀገራቸው ጣፈንታ ላይ እያተኮሩ በሰለጠነ መንገድ እየተወያዩ ሰጥተው እየተቀበሉ ነው ለዚህ ደረጃ የበቁት። የጦርነትና የበደል ቁስላቸውን ዋነኛ የፖለቲካ አጀንዳ ያደርጉት እኛ እያደረግን ነው። ለሰለጠነ ህዝብ የታሪክ ፋይዳው ምንድን ነው? የዛሬውን እና የወደፊቱን ህይወት ብሩህና ውጤታማ ማድረግ ነው። የጥፋት ድግግሞች እንዳይኖር ነቅቶ መስራት ነው። እኛ ግን ያንኑ ጥፋት መልሰን መልሰን እየሄድንበት ነው እና ከዚህ መውጣት እስካልቻልን ድረስ በቀደም ዶክተር ዘነበ ያነሳው ነገር አለ። ኢንስቲቱሽናል ቢልዲንግ ላይ እስካላተኮርን ድረስ ካለንበት ሁኔታ ወደ የምንሸጋገርበት ጎዳናው በጣም አስቸጋሪ ይሆናል። ግን እንዳ እና አሁን ፖለቲካን እያየን እንደሆነ የሕዝብ መነሳሳትን እያየን እንደሆነ የራሱ ዑደት አለው፣ የራሱ ሳይክል አለው። የቁጣ ዘመን፣ የሰልፍ ዘመን፣ የመጋደል ዘመን አለ። ያን ሁሉ አሁን ያለበት ይመስለኛል እና በአንጻራዊ ሁኔታ ዛሬ የዛሬ 15 17 ወር ከነበረው የዛ ወር ከነበረው መረጋጋት እያየነው ነው ሀገራችን ውስጥ። እጣፈንታችን፣ የኢትዮጵያ መጪ ጊዜያት። የአገር ጉዳይ ወጋችን አድማጮች፣ ገና መጀመሩ ነው። አብረው የሚኖር እጣ ጠበቅ ያሉ ጭብጦች ይመረምራሉ። እንግዶቹም ይመለሳሉ። አቶ ይልማ አዳሙን፣ ዶክተር ዘነበ በየነና አቶ ሄኖኬ ማንን እናመሰግናለን። አሁን ነው የእኛ ዝግጅት በዚሁ መጠናቀቁ ነው። የትግርኛ ስርጭት ይቀጥላል።